የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአርባ ምንጭ ወረዳ ዳግም ግጭት ቢያንስ አምስት ሰዎች መገደላቸውን ነዋሪዎች ገለጡ። አምስት የተረጋገጠ ነው። ስድስተኛ ደግሞ ጠፍቷል። የለም አሁን እስከዚህ ድረስ ስልኩም አልተገኘም። ይህን ደግሞ እስከዚህ ድረስ አሁን ደግሞ ሰዎች በጫካ ላይ ስላሉት ያኛ የእሱን መረጃ ማንም በቃም በተዘመዶችም አያውቅም። ምንም የተፈጠረ ነገር በሌለበት ሰራዊት ጠቅላላል ከያ በላይ ገብቶ አጠቃላይ ህብረተሰቡ ህብረተሰቡን እየበረበጡ እየገደሉ ወደ ሞተዋል። ዝርዝሩ ደርሶናል። ሙሉ ዘገባው በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል። በአላማጣ ተባብሷል ያሉትን የሰብአዊ መብት ጥሰት የተቃወሙ ነዋሪዎች ሰላማዊ ሰልፍ ወጡ። የዚህም ዝርዝር ደርሶናል። በተከታታይ ይቀርባል። ሰኞ ሰኔ 3 2016 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜናዊ ተሰይሟል፣ ብርሃን ኃይሉ ለስርጭት ምህንድስናው፣ ዋና አዘጋጇ ጽዮን ግርማ ናት። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ መሰናዶች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና። መልካም ምሽት በድጋሚ እንደምን አመሻችሁ። በሱዳን የፈጥኖ ደራሽ ኃይሉ በዳርፉር ብቸኛው ሆስፒታል ላይ ጥቃት ሰነዘረ። በደቡብ አፍሪካ ፓርቲዎች የቅንጅት መንግሥት ለመመስረት እየተነጋገሩ ነው። ብሊንከን ወደ መካከለኛው ምስራቅ ዳግም አቅንተዋል። እንዲሁም የሪያል ማድሪድ የእግር ኳስ ተጫዋቹን ቪኒሲየስ ጁኒየር ዘረኛ ስድብ ተሳድቧል የተባሉ ሦስት የቫለንሲያ የእግር ኳስ ቡድን ደጋፊዎች በስምንት ወራት እስር ተቀጡ፣ የሚሉት ለሚስቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን የፈጥኖ ደራሽ ኃይሉ የሰሜን ዳርፉር መዲና በሆነችው ኤል አፋሽር ከተማ ላይ ያደረሰውን ጥቃት ተከትሎ በአካባቢው የሚገኘው ብቸኛው ሆስፒታል እንዲዘጋ ማስገደዱን አንድ ዓለም አቀፍ ሆስፒታል አስታውቋል። ኃይሉ በሆስፒታሉ ሠራተኞችና ታካሚዎች ላይ ተኩስ መክፈቱንና መዝረፉን ድንበር የለሹ የሐኪሞች ቡድን አስታውቋል። በሰሜን ዳርፉር የምትገኘው ኤል ፋሽር በምዕራባዊ ክልል በፈጥኖ ድራሽ ኃይሉ ቁጥጥር ስር ያለደቀች ብቸኛ ከተማ የነበረች ሲሆን ለሰብአዊ እርዳታ መተላለፊያ ቁልፍ ቦታ ነበረች። የፈጥኖ ድራሽ ኃይሉ በዳርፉር ክልል በሱዳን ሰራዊት ቁጥጥር ስር የምትገኘውን ብቸኛ ከተማ ለመያዝ ከፍተኛ ጥረት በማድረግ ላይ ነው። ባለፈው ወር ከተማዋን ለመቆጣጠር በተደረገው የሁለት ሳምንታት ውጊያ 120 ሰዎች መገደላቸው ታውቋል። በሆስፒታሉ ላይ የተፈጸመውን ጥቃት ተከትሎ ታካሚዎች፣ የሆስፒታሉ ሰራተኞች እንዲሁም የድንበር የለሽ ሐኪሞች ቡድን አባላት ማምለጥ መቻላቸው ሲታወቅ በጥቃቱ የተጎዱ ሰዎች ስለመኖራቸው ለጊዜው ማወቅ እንዳልተቻለ ቡድኑ አስታውቋል። በደቡብ አፍሪካ ከሳምንት በፊት በተካሄደው ምርጫ መንግስት ለመመስረት የሚያስችል አብላጫ ድምፅ ያገኘ ፓርቲ ባለመኖሩ የፖለቲካ ፓርቲዎች የቅንጅት መንግሥት ለመመሥረት በመምከር ላይ ናቸው። የአገሪቱ ፕሬዚደንት ሲሪል ራማፎሳም ሁለቱ ሁሉም ወገኖች በመተባበር መንፈስ በጋራ እንዲሰሩ ጠይቀዋል። ፓርቲያቸው የአፍሪካ ብሔራዊ ኮንግረስ ኤኤንሲ አገሪቱ ከዘር መድሎ አገዛዝ ከተላቀቀች ወዲህ ዝቅተኛ ወደ ድምፅ አግኝቷል። በምርጫው ኤኤንሲ 40 በመቶ ድምፅ በማግኘት ከፍተኛውን ውጤት ቢያስመዘግብም መንግሥት ለመመስረት ግን በቂ ድምፅ አልሆነም። ሀገሪቱ ለአዲስ ዲሞክራሲያዊ አስተዳደር በመዘጋጀት ላይ በመሆኗ ሁሉም ፓርቲዎች ለታድሶና ለለውጥ በአንድነት መስራት ይገባቸዋል ብለዋል ራማፎሳ። ኤንሲ ሰፊ ልዩነት ካላቸው ቀኝም ሆነ ግራ ዘመም ፓርቲዎች ጋር በመሆን ብሔራዊ አንድነት መንግሥት ለመመስረት ፈቃደኝነቱን ገልጿል። አዲሱ ፓርላማ በሳምንት ውስጥ ስራውን የሚጀምር ሲሆን የመጀመሪያ ተግባሩም አዲስ መንግስት ለመመስረት ፕሬዚደንቱን መምረጥ ይሆናል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና በሐማስ መካከል ተኩስ አቁም እንዲደረስ በመደረግ ላይ ያለውን ጥረት ለመቀጠል ወደ መካከለኛው ምስራቅ በድጋሚ አቅንተዋል። ብሊንከን ዛሬ ሰኞው ማለዳ ካይሮ የገቡ ሲሆን በመቀጠልም ዛሬውኑ ወደ ኢየሩሳሌም እንደሚያቀኑ ይጠበቃል። ብሊንከን በካይሮ ከፕሬዚደንት አብደልፋታ አልሲሲ ጋር በዝግ እንደሚነጋገሩ ታውቋል። ሲሲና ብሊንከን ላለፈው አንድ ወር ተዘግቶ የቆየውንና በከባባ ላይ ላለችው ጋዛ እርዳታ ለማድረስ ዋና መተላለፊያ የሆነው የራፋ ድንበር በሚከፈትበት ሁኔታ ላይ እንደሚወያዩ ይጠበቃል። የእስራኤልና ሐማስ ጦርነት ከፈነዳ ወዲህ ብሊንከን ወደ መካከለኛው ምስራቅ ሲያቀኑ ለስምንተኛ ጊዜ ሲሆን በአሜሪካው ፕሬዚደንት ጆ ባይደን ከሳምንት በፊት የቀረበው ሐሳብ ተቀባይነት እንዲያገኝ ይጥራሉ ተብሏል። የቀረበው አዲስ ሐሳብ እስራኤል በጋዛ ህዝብ በሚበዛበት ከሚበዛበት አካባቢ እንድትወጣ እና ሐማስ ደግሞ ታጋቾችን እንዲለቅ እንዲሁም ለስድስት ሳምንታት የተኩስ አቁም እንዲደረግ በተጨማሪም ጊዜያዊ ተኩስ አቁሙ ግጭቱ ዘላቂ መፍትሄ እስከሚያገኝ እንዲራዘም የሚል ነው። ብሊንከን በመቀጠል ወደ ዮርዳኖስና ቀጣር ያቀናሉ ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአምስት ቀናት የፈረንሳይ ጉዞ በኋላ ትናንት እሁድ ወደ አገራቸው ተመልሰዋል። ባይደን በፈረንሳይ ቆይታቸው ወቅት በሁለተኛው የዓለም ጦርነት የተባበሩት ኃይሎች ኖርማንዲ የገቡበትን ሰማንያኛ ዓመት መታሰቢያ ላይ የተገኙ ሲሆን ዲሞክራሲ በመላው ዓለም እንዲሰፍን በማድረግ ረገድ አሜሪካ የምትጫወተውን ሚና ለማሳየት ሞክረዋል። ስመኝሽ የቆየ አጭር ሪፖርት አላት። በሁለተኛው የዓለም ጦርነት ወቅት ጥምረት የፈጠሩት ኃይሎች ኖርማንዲ ፈረንሳይ የገቡበትን ሰማኒያኛ ዓመት ለማሰብ በተዘጋጀው ስነ ስርዓት ላይ የታደሙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዓለም ዙሪያ ዲሞክራሲን ለማስፈን አሜሪካ ያላትን ሚና በአጽንዖት አስረድተዋል። ባይደን በፈረንሳይ የነበራቸውን ቆይታ ከማጠናቀቃቸው በፊት ከፓሪስ አንድ ሰዓት ያክል ወጣ ብሎ በሚገኘው አስኔ ማርኔ የተሰኘ የአሜሪካ መቃብር ስፍራ ተገኝተው በጦርነት ለተሰዉ አሜሪካውያን ክብራቸውን የገለጹ ሲሆን በአንደኛው የዓለም ጦርነት ወቅት ሕይወታቸውን ያጡ ከ2200 የሚበልጡ የአሜሪካ ወታደሮች መቃብር ስፍራ ላይ በተገነቡ ነጫጭ መታሰቢያ ድንጋዮች ፊት ለፊትም የአበባ ጉንጉን አስቀምጠዋል። በአውሮፓ ውስጥ የሚካሄዱ ዋና ዋና ጦርነቶች ውስጥ ከመሳተፍ መቆጠብ እንችላለን የሚለው ሐሳብ ተግባር አይደለም። በዚያም ነው አሁን ያለንን አጋርነት መቀጠላችን፣ እነዚህን ትብብሮች ማጠናከር መቀጠላችን፣ ኔቶን ማጠናከራችንና፣ ከሁለተኛው ዓለም ጦርነት ማብቂያ ጀምሮ ስናደርግ የቆየነውን ነገር ማጠናከራችን እጅግ አስፈላጊ የሚሆነው። ባይደን እንደ አውሮፓያን አቆጣጠር ሰኔ 6 1944 ከ130 ሺህ የሚበልጡ የሕብረት ወታደሮች የእንግሊዝን መተላለፊያ አቋርጠው በሰሜን ምስራቅ ኖርማንዲ በተሰኘችው የፈረንሳይ የባህር ዳርቻ ላይ በማረፍ በታሪክ ትልቁ ወረራ መሆኑ የሚነገርለት የባህር ላይ ወታደራዊ ወረራ የተፈጸመበትንና ፈረንሳይና አብዛኛው አውሮፓ ከጀርመን የናዚ ኃይሎች ነጻ የወጡበት ቀን በሚታሰቡባቸው ስነስርዓቶች ላይም ንግግር አድርገዋል። ባይደን በፈረንሳይ የነበራቸውን ቆይታ በእርሳቸውና በዚህ ዓመት ፕሬዚዳንታዊ ምርጫ ሪፐብሊካኖችን ወክለው የሚወዳደሩት የቀድሞ ፕሬዚዳንት ዶናልድ ትራምፕ መካከል ያለውን ልዩነት ለማጉላትም ተጠቅመውበታል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ በመጨረሻም የሪያል ማድሪድ የእግር ኳስ ተጫዋቹን ቪኒሲየስ ጁኒየር ዘረኛ ስድብ ተሳድበዋል የተባሉ ሶስት የቫለንሲያ እግር ኳስ ቡድን ደጋፊዎች ስምንት ወራት የእስር ቅጣት ተላልፎባቸዋል። ሶስቱ ተከሳሾች የተጫዋቹን የቆዳ ቀለም የሚመለከቱ ስድቦችን በጩኸት ማሰማታቸውንና የእጅ ምልክቶችንም መጠቀማቸውን ያመለከተው ፍርድ ቤቱ እነዚሁ ስድቦችና ምልክቶች ዘር ተኮር መሆናቸውን እንዲሁም ስድቦቹ በተደጋጋሚ የተሰሙና ተከሳሾቹ ባሳዩት የዝንጀሮ መሰል እንቅስቃሴ የተጫዋቹ ስሜት እንደተጎዳና ክብሩም እንደተነካ አስታውቀዋል። ፍርድ ቤቱ በስፔን ስታዲየሞች ዘረኛ ስድብ ለሚያሰሙ ተመልካቾች የተሰጠ የመጀመሪያው ቅጣት ነው ተብሏል። በስፔን ሕግ አሰራር ከሁለት ዓመታት ያነሰ ቅጣት የሚተላለፍባቸው ፍርደኞች ቀደም ሲል ወንጀል ፈጽሞ ካልሆነ በስተቀር ተፈጻሚ መሆኑ ያልተለመደ ሲሆን፣ በፍርድ ቤቱ ጥፋተኛ የተባሉት ተከሳሾችም ሌላ ተጨማሪ ወንጀል ካልፈጽሙ በስተቀር ወደ ዘብጥያ ላይወርዱ ይችላሉ ተብሏል። ጥፋተኝታቸውን ያመኑት ተከሳሾች ለሁለት ዓመታት ወደ ስቴዲየም እንዳይገቡ የታገዱ ሲሆን የፍርድ ሂደቱን ወጪም እንዲከፍሉ ታዘዋል። ክቡራትና ክቡራን በዚሁ የምሽቱን ዜና እናጠቃልላለን ለቀሪው ዝግጅቶች ወደ አሉ ላመልሳቸዋሉ እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሰኞ ሰኔ 3 2016 ዓ ም ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። የስርጭቱ መሐንዲሳችን ዚነብ አብዱራህማን፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ሄለን ኩርዲያ ናት። የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው። ወደ ዕለቱ አብይ ርዕስ ከማለፋችን ታዲያ እንደ ወትሮው ሁሉ እዚሁ ድም ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። በህክምናው የሰውነት ክብደት ከቁመት ጋር ተካፍሎ ቦሪማስ ኢንዴክስ ይባላል። ከላይ ደረጃ ያለው ከአርባ በላይ ሲሆን ከፍተኛ ክብደት ይባላል እና ደግሞ ደቨሎፕት የሚባሉት ሀገሮች ውስጥ ክብደት እየጨመረ እየጨመረ፣ ባለፉት አርባ ና አምሳ ዓመታት በጣም ከፍተኛ ለውጥ በመንፈስ የተነሳ አንዳንድ ኮሎኒቶች ወይም ግንኙነት እየታዩ ነው። ክብደታቸው ከፍ ያለ ሰዎች ለተለያዩ ካንሰሮች ይጋለጣሉ። የስኳር በሽታንና የልብ ሕመምን ጨምሮ ለተለያዩ የበሽታ አይነቶች የሚያጋለጥ መሆኑ ወይም አመቺ ሁኔታዎችን ይፈጥራል የሚባለው ከመጠን ያለፈ የሰውነት ክብደት ለካንሰር የማጋለጥ እድልንም ይጨምራል መባሉን የተመለከተ የሕክምና ሳይንስ ጥናት ጠንተርሶ የተሰናዳ ቅንብር ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባል። አሁን ወደ ዕለቱ አቢይ ርዕስ። በአርባ ምንጭ ዙሪያ ወረዳ ዳግም ግጭት ቢያንስ አምስት ሰዎች መገደላቸውን ነዋሪዎች አመለከቱ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ሳምንት አርብ ዳግም በተቀሰቀሰ በዚህ የጸጥታ ችግር ሳቢያ አምስት ሲቪሎች መገደላቸውን የተጎጂ ቤተሰብ አባላትና የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ግጭቱ ዳግም የተቀሰቀሰው በአርባ ምንጭ ዙሪያ ወረዳ ስር የሚገኙ አራት የዘይሴ ቀበሌዎች ራሳቸውን ችለው በወረዳነት ለመደራጀት ሲያቀርቡ ከነበረው ጥያቄ ጋር በተያያዘ መሆኑን የአካባቢው የፓርላማ ተመራጭ አቶ አብርሃም ኦላሼ ለአሜሪካ ድምፅ አብራርተዋል። በጉዳዩ ላይ ከአካባቢው ባለሥልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል ነው በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ስር የሚገኙት የዘይሴ ቀበሌዎች ራሳቸውን ችለው በወረዳነት ለመደራጀት ሲያቀርቡ ከቆዩት ጥያቄ ጋር በተያያዘም ባለፈው ሳምንት አርብ ዳግም የተቀሰቀሰው ግጭት ለስብል ሰዎች ሞት ምክንያት መሆኑን በወረዳው የወዘቃ ቀበሌ ነዋሪ የሆኑት ቄስ አስሬፋት ተናግሯል። አምስቱ የተረጋገጠ ነው፣ ስድስተኛው ደግሞ ጠብቷል። የለም አሁን እስከዚህ ድረስ ስልኩም አልተገኘም። ይህን ደግሞ እስከዚህ ድረስ አሁን ደግሞ ሰዎች በጫካ ላይ ስላሉት ያኛ የእሱን መረጃ ማንም በቃ በተዘመዶቹም አያውቁም የሄዱበትም ቦታ አያውቁም። ስል ለዛ ነው ስድስት አልኩት ግን አምስቱ የተረጋገጠ ነው። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ አስተያየት ሰጭም የግጭቱን መነሻና ነበረ ያሉትን ሁኔታ ለአሜሪካ ድምፅ አብራርቷል። ትላንት ትላንት በጠጠዋት ሰራዊት እየገባ ነው እየገባ ነው ስል ምክንያቱም የሚገቡት ላልታ ወደ ዘንብለ ከዛ ከሳጎ ወንዝ ተሻግሮ ከዛ በኋላ እስከዛ እስከ ዘንተ ሰፈር የሚባለው ደርሶ እዛ ደርሶ በቃ ሽማግሌውን ተኮሱ። ከዛ በኋላ በቃ ተኩስ ጀምሩና በቃ በመሳሰል ዘተ ብቅስ ቀን ምሉ ነው ያሉት። ሰዎች የሞቱ በቃ በላው ዛይ ዘንብለ ግን ከዛ ዘንተ ሰፈር የሚባል አንድ ሽማግሌው የሞቱ እዛ ነው። ደግሞ ሀይለ ሰፈር የሚባለው ይህ ትምህርት ቤቱ ሀውሻ ትምህርት ቤት ዘበኛ ጠባቂ ነው የሞቱ እኚህ። አስተያየት ሰጪም ምክንያቱንም እኛ እናውቅም። ሰራዊት ገባ እንደተባለም ዳንብለ ቅበልና ሻጎ ዝን ተሻግረው ዘንሰ የሚባል ሰፈር ደርሰው አንድ ሽማግሌ ተኩሰው ገደሉም። ከዛ በኋላ ቀን ሙሉ ሲተኩሱ ዋሉ። ሰዎች የሞቱባቸው ቀበሌዎች ዘይሴ፣ ዳምብሌ ማይልና ሐውሻ ትምህርት ቤቶች ሲሆኑ የትምህርት ቤቱ ዘበኛ ነው የሞተው ነው ያሉት። በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ ጠየቁን የዳምብሌ ቀበሌ ነዋሪ በበኩላቸው የመንግስት የጸጥታ ኃይሎችን ለግድያው ተጠያቂ አድርገዋል። ኢትዮጵያውያን ነው የምደውልልህ ከሰው ስልኩን ወርጄ፣ ምንም የተፈጠረ ነገር በሌለበት ሰራዊት ትጠቅላላል ከያ መኪና በላይ ገብቶ አጠቃላይ ህብረተሰቡ ህብረተሰቡን እየበተበት እየበደሉ ወደ አራት ሰው ሞተዋል። እነሱ ላይ የተወከሰ ምን የተባለ የለም። ህዝቡን እንዲ ያናወጡ ነው። በቃ መኖር አልቻለን። መንግስት አካልካለ እኛ ጋ ደርሰ ህዝቡን እንዲያድኑሉ ብለን ነው። ስልኩን ከሰባብ ንተነ እየደወለን ያለ ነው ጫካው እኛ ነው የምደውልን። የአሜሪካ ድምፅ ለዚህ ዘገባ የአርባ ምንጭ ዙሪያ ወረዳም አስተዳዳሪ የሆኑትን አቶ ቃፌ ቃፊራና የወረዳው የፖሊስ አዛዥ ኮማንደር ኬዋዳሊን ምላሽና አስተያየት ለማካተት ካለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ ም አንስቶም ጥረት አድርጓል። ሁለቱም ኃላፊዎች ስልክ ባለማንሳታቸውና ቢያነሱም ስብሰባ ላይ በመሆናቸው ለጊዜው ሊሳካ አልቻለም። በተለይ የጋሞዞን አስተዳዳሪ አቶ አባይ ናበራ ቢሮዬ ድረስ በአካል ላልመጣ ጋዜጠኛ ቃሌን አልሰጥም በማለታቸው ምላሻቸውን ለማግኘት አልቻልንም። ይሁንና በኢትዮጵያ ህዝብ ተወካዮች ምክር ቤት በዘይሴ ምርጫ ጣቢያ ተመራጭ የሆኑት አቶ አብርሃም ኦሊሼ በዓርብ ዕለቱ ግጭት አምስት ሰዎች መገደላቸውን አለኝ ያሉትን መረጃ ጠቅሰው ተናግሯል። የጋሞዞን ሀያ ወረዳዎች መዋቅር መደበኛ ፖሊሶች ባሉበት ሙሉ በሙሉ በአራቱም አቅጣጫ በዘይሴ ምድር በመግባት የዘይሴን ህዝብ በዚህ ሰዓት እያሳደዱ ያሉበት ንብረታቸውን እየዘረፉ ያሉበት ከዛም ባለፈ ደግሞ ትናንት ላይ በተለይ አምስት ሰዎችን የገደሉበትና እነዚህ ሰላማዊ ሰዎች በአካባቢያቸው በቀያቸው በሰላም መውጣትና መግባት እንዳይችሉ ያደረጉበት ሁኔታ አለ። አሁንም ቢሆን በዘይሴ ወዘቃ አካባቢ ቀበለያት በዘይሴ ዳንብላ አካባቢ እንደዚሁ ዘይሳ እልጎ አካባቢ ሙሉ በሙሉ በአራቱም አቅጣጫ ላይ ዘይሴ ህዝብ በነጻነት መንቀሳቀስ እየቻለ አይደለም። ይሄ ከመሆኑ ጋር በትልቅ ችግር ውስጥ ያሉበት ሁኔታ አለና የምክር ቤቱ እንደራሴ ህዝቡ ከጊዜ ወደ ጊዜ ወደ ከፋ ችግር እየገባ እንደሆነም አመልክቷል። ከአሁን ቀደም ባለፉት አሳስ ወር በአርባ ምንጭ ዙሪያ ወረዳ በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮ በወቅቱ ባወጣው ሪፖርት በአካባቢው ውጥረት መኖሩን ገልጾም ነበር። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በተለይም ከአካባቢው አስተዳደርና ከአደረጃጀት ጋር በተያያዘ ነዋሪዎች ጥያቄ ማንሳት ከጀመሩበት ወዲህ ኮሚሽኑ የሰብአዊ መብቶች ክትትልና ውትወታ ሲያደርግ መቆየቱን ከወራት በፊት ባስታወቀበት ሪፖርቱ ከህዳር 16 ቀን 2016 ዓ ም ጀምሮም በተፈጠሩ ግጭቶች ሰዎች መገደላቸውን አመልክቷል። የህዝብ ተወካዮች ምክር ቤት እንደራሰው አቶ አብርሃም የዘይሴ ህዝብ ለኢሰብአዊ ጥቃት ሰለባም ሆኗል ሲሉ ገልጿል። ህዝቡም ከአካባቢ ሸሽቶ ጠፍቷል። በዚህ ልክ ነው እንግዲህ እንደ ብሔር ራሱን በራሱ ካለ ማስተዳደሩ የተነሳ በዘይሴ ህዝብ ላይ የጋሞ ዞን እና የደቡብ ክልል መስተዳድር በአጠቃላይ እየፈጸሙት ያሉት በደል ነው፣ ስርአት ነው፣ ግድያ ነው። ኢሰመኮ በዚህ ሪፖርቱ በአካባቢው የተፈጸሙ ናቸው ያላቸው የሰብአዊ መብቶች ጥሰት ወደ ከፋ ደረጃ እንዳይሸጋገሩ የተፈጠሩ አለመግባባቶች ህጋውና ሰላማዊ መንገድን ተከትሎ እንዲፈቱ ለፌዴራልና ለደቡብ ኢትዮጵያ ክልል መንግስታት ጥሪ ማቅረቡ አይዘነጋም። ለአሜሪካ ድምፅ ራዲዮው ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው አመስግኜ ከደቡብ ኢትዮጵያ ወደ ሰሜን ልውሰዳችሁ በአላማጣ ተባብሷል ያሉትን የሰብአዊ መብት ጥሰት የተቃወሙ ነዋሪዎች ሰላማዊ ሰልፍ ወጥተዋል። የህወሓት ታጣቂዎች የሰብአዊ መብት ጥሰት እየፈጸሙ ነው ያሉ የአላማጣ ከተማ ነዋሪዎች ኃይሎቹን በመቃወም ሰላማዊ ሰልፍ አድርገዋል። ትላንትና ከትላንት በስቲያ ለሁለት ተከታታይ ቀናት ተካሄደ በተባለው የተቃውሞ ሰልፍ ነዋሪዎቹ ግድያና አፈና ይቁም ሲሉም ጥሪ አሰምተዋል። የሰሜን ኢትዮጵያ ጦርነት መጠናቀቁን ተከትሎ በአማራ ክልል የበጀትና የሙያ ድጋፍ የሚደረግለት የአላማጣ ከተማ ጊዜ ሚዲያ አስተዳደር የህወሓት ታጣቂዎች አካባቢዎችን ከተቆጣጠሩ ከዛሬ ሁለት ወር ወዲህ በአላማጣና በኮረማ አካባቢዎች ስምንት ሰዎች መገደላቸውንና ከሀያ የሚበልጡ ደግሞ ታፍነው የደረሱበት እንደማይታወቅ ተናግረዋል። ከትግራይ ክልል መንግስት ኮሚኒኬሽን ጽሕፈት ቤትም ሆነ ከትግራይ ደቡባዊ ዞን አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና የትግራይ ደቡባዊ ዞን አስተዳዳሪ ሀብቱ ኪሮስ ከቀናት በፊት ለአሜሪካ ድምፅ በሰጡት አስተያየት ከፌዴራል ኃይሎች ጋር በመሆን የፕሪቶሪያው የሰላም ስምምነት እንዲፈጸም እያደረግን ነው። በአካባቢዎቹ የሚስተዋል ይህ ነው የሚባል የጸጥታ ችግርም የለም። እየሰራን ያለነውም ችግሮቹ እንዳይከሰቱ ነው ማለታቸው ይታወሳል። ለዝርዝሩ መስፍን አራጌ ከሰሜኑ ኢትዮጵያ ጦርነት በፊት በትግራይ ክልል ሲተዳደር ከነበረው ከጦርነቱ በኋላ በአማራ ክልል ከሚተዳደሩትና የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው በአላማጣ ከተማ ትናንትናና ከትናንት በስቲያ ቅዳሜና እሁድ በሺዎች የሚቆጠሩ ሰዎች ተሳትፎበታል የተባለ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምፅ በስልክ ተናግረዋል። በደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁን የሰላማዊ ሰልፉ ተሳታፊ ትናንት ያው ሰልፍ ነበረ ከፍተኛ የሆነ የህዝብ ቁጥር የታየበት አላም ከትናንት ወዲያ አንድ ወጣት በግፍ ገለውብናል ብናል የመብራት ኃይል ሰራተኛ ነው። ያሬድ መልካሙ ይባላል። ለመብራት ስራ እንደወጣ ነው እዛው ላይ ደብድበው የገደሉት። ህዝቡ ያው ከእንግዲህ በኋላ መሞት በቃ፣ የታጠቀው ሀይል ይውጣልን። እኛ ወሎዬዎች ነን፣ እኛ አማራዎች ነን። ትምህርት ቤቶች መማሪያ እንጂ ካምፖች መሆን አይችሉም እና አስወጡልን በሚል ነው በሙሉ እናቶችም እያለቀሱ አፈር እየነሰነሱ ይበቃልና የልጆቻችን ሞት ይበቃል፣ የልጆቻችን መፈናቀል ይበቃል። የኢትዮጵያ ኤሌክትሪክ አገልግሎት የአላማጣ አገልግሎት መስጫ ማዕከል ኃላፊ ጋቡ ገብረ ክርስቶስ ስለ ሁኔታው ተጠይቀው ተከታዩን መለሰዋል። በቀን ስራ ገዛ የሚያደርግ ልጅ ነው። ባልደረባ የቋሚ ሰራተኛችን አይደለ። ሰራተኛ ስለሌለ እዚህ አካባቢ በቀን ስራ እንዲያግዝ ካሉት ቴክኒኮች ጋር ይገዛ እንዲያደርጉ እናደርጋለን። እኛ ጋር ይሰራል። የዛን ጊዜም የሆነ ቦታ እይ ተብሎ ነው የተልኮ ነው። በቃ ወደዛ ሲሄድ አጋጣሚ ያው ለጥይት ከጦርነቱ በኋላ በአማራ ክልል በተመደበ በጀትና በተሰየመ ጊዜያዊ አስተዳደር አላማጣ ከተማን በጊዜያዊነት በማስተዳደር ላይ የሚገኘው የአስተዳደሩ የሰላምና ጸጥታ ጽህፈት ቤት ኃላፊ ሞገስ ኃይሉ በስልክ አላማጣ ከተማ እንደሚገኙ ገልጸው ሰልፉ በወጣቱ ሞት ምክንያት ይቀስቀስ እንጂ በዋናነት ለሁለት ወራት ተፈጽሟል ያሉትን የሰብአዊ መብቶች ጥሰት ለመቃወም እንደሆነ ጠቁመዋል። ኦረም ላይ ከአስራ ሁለት ሰዎች በላይ ታፍነዋል። ሁለት ሰዎች ሙተዋል። በደጋው አካባቢ እኛ ጋር ደግሞ ስድስት ሰው ሙተዋል። ከአስር ሰው በላይ እንደገና ደግሞ ታፍነዋል። ከእነዚህ ውስጥ ሶስት ሶስት መቶ ሺህ ብር ከፍለው የወጡ ሁለት ሰዎች አሉ። ለደህንነት ሲባል ግን ስማቸው ስለማልገልጸው ማለት ነው። በአሁኑ ወቅት ከተማ ውስጥ መከላከያ ሰራዊት እንደሚገኝ የገለጹት አቶ ሞገስ ከተማው በመከላከያ ኃይል ስር እንደሚገኝ ተናግረዋል። የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳ ኢሃለፎምን፣ የትግራይ ደቡባዊ ዞን ዋና አስተዳዳሪን ሀፍቱ ኪሮስን በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ብንሞክርም ስልካቸው ሊሰራለን ማለትን አልቻለም። የትግራይ ደቡባዊ ዞን ጸጥታ ኃላፊን በስልክ መስመራቸው ብናገኛቸውም የተወሰነ ሰዓት ቆይተን እንድንደውልላቸው ከነገሩን በኋላ መልሰን ስንደውል ስልካቸው አልተነሳለንም። ይሁን እንጂ ከቀናት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው ሀፍቱ ኪሮስ ከፌዴራል ኃይሎች ጋር በመሆን የፕሪቶሪያውን የሰላም ስምምነት እያስፈጸምን ነው። በአካባቢዎቹ የሚስተዋል ይህ ነው የሚባል የጸጥታ ችግር የለም። እየሰራን ያለ ነውም ችግሮች እንዳይከሰቱ ነው ማለታቸው ይታወሳል። በሌላ በኩል ባላማጣ ከተማ ያለው ውጥረት ዛሬም ቀጥሎ መዋሉን ማምሻውን በስልክ ያገኘ ናቸው እና በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቀም የጠየቁን አስተያየት ሰጪ ተናግረዋል። ምንድ ነው እየሆነ ያለው? እኛ ጭንቅ ብሎናል መሮናል። በቃ መንግስት የእውነት የእውነት ምላሽ ይስጠን ሰዎች አይደለንም እንዴ? ምን እንሁን? እስኪ ለማን እንጩ? በአካባቢው የተፈጠረው ውጥረት ዘላቂ መፍትሄ የሚያገኘው መንግስት ቀደም ሲል ያስቀመጣቸውን አቅጣጫዎች ማስፈጸም ሲችል ነው የሚሉት ደግሞ አቶ ሞገስ ናቸው። መንግስት ነሐሴ ላይ በተነበበልን ሰነድ መሰረት ከሁለቱም ወገን ነፃ ሆኖ ጊዜያዊ አስተዳደር ተመርጦ ህገ መንግስታዊ ጥያቄዎችን በህግና በአግባብ እስኪመለሱ ድረስ የፌዴራል መንግስት በበላይነት ፀጥታውን ይቆጣጠራል ይላል። እኛ ይህንን እንዲተገበር እንፈልጋለን። አሁን ግን አልተተገበረም። እየሆነ ያለው ግን በተገላቢጦች ነው። አሁን እኛ ጋር ቀጠና ስድስት ወረዳዎች አሉ፣ አምሳ ስድስት ቀበሌዎች አሉ በሁሉም ቦታዎች ላይ ስለዚህ ተቆጣጥረውታል። የአማራ ክልል በነበረው ጉልበትና አቅም የነበረን ድጋፍ በዛ ልክ እየሄደ ነው ብለን ባናምንም አሁንም ድጋፍ እየተደረገ ብለን ግን እናምናለን። የአላማጣ ከተማ ነዋሪዎች በተቃውሞ ሰልፍ ባነሷቸው ጥያቄዎች ላይ ከፌዴራሉም ሆነ ከአማራ ክልል መንግስት እስካሁን የተሰጠ መግለጫ የለም። ወደ አማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ያደረግነው የስልክ ሙከራም አልተሳካልንም። በትግራይ ክልልና በአማራ ክልል የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸውን አካባቢዎች የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ ሲል ይጠራቸዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮች ግን አከራካሪ የሚለውን ስያ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ሕገ መንግስቱ ጭምር ያረጋገጠለት የትግራይ ህጋዊ ክልል አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ሕገ መንግስቱ ከመስበቁ በፊት ህወሀት በኃይል የጠቀልላቸው ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርበውባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያ እንዳለ ነው ሲሉ ይከራከራሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። መስፍንን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ከአላማጣ ወደ ጋምቤላ ነው የምናቀናው። በጋምቤላ ከተማ የታጣቂዎች ጥቃት ዘጠኝ ሰዎች መቁሰላቸውን ነዋሪዎች ገለጡ። በጋምቤላ ከተማ ባለፈው አርብ ታጣቂዎች በአንድ የመዝናኛ ክበብ ውስጥ በከፈቱት ተኩስ ዘጠኝ ሰዎች ሲቆስሉ የአካባቢው ነዋሪዎች ተመልክተዋል። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል የጥቃቱ ሰለባ የሆኑ ሰዎችን ተቀብሎ እያከመ መሆኑንና ከመካከላቸውም ከባድ ጉዳት የደረሰበት አንድ ሰው ለተሻለ ሕክምና ወደ አዲስ አበባ እንደተላከ ለአሜሪካ ድምጽ ገልጧል። የክልሉ መንግስት የሰላምና ጸጥታ ቢሮ ደግሞ በጥቃቱ ዘጠኝ ሰዎች መቁሰላቸውን አረጋግጦ ጥቃት ፈጻሚዎቹ ግን እስካሁን አልተያዙም ነው ያለው። ገብረ ሚካኤል ገብረ መድን ተከታትሎታል። ባለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ.ም በጋምቤላ ከተማ ቀበሌ 02 በተለምዶ ጓላት ማህበር በሚባል አካባቢ በሚገኝ አንድ የመዝናኛ ክበብ ላይ ሁለት ታጣቂዎች ተኩስ መክፈታቸውን ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። የመንግስት ጸጥታ ኃይሎች ዩኒፎርም በመልበስ በመኪና መጡና ጨለም የሆነ ቦታ ወርዶ ከዛ በኋላ መብራት ያለበት ሲመጡ ያው መሳሪያቸው አዘጋጅተው ወደ እነሱ ጋር ነው ተኩስ የከፈቱት። በቦታው ነበርኩ ያለን ሁለተኛ አስተያየት ሰጪም ከምሽቱ ሶስት ሰዓት ገደማ በአካባቢው ባልተለመደ መልኩ ታጣቂዎችን የጫነ መኪና በአጠገባችን ሲያልፍ የከተማዋን ጸጥታ ለማስጠበቅ የሚዘዋወሩ የመንግሥት ኃይሎች መስለውን ነበር ብለዋል። ሆኖም ከመኪናዋ የወረዱ ታጣቂዎች ወደ መዝናኛ ክበቡ ገብተው ተኩስ እንደከፈቱና በጥቃቱም አብረውት ሲዝናኑ የነበሩ ጓደኞቹም ጭምር በጽኑ እንደቆሰሉ ገልጿል። እኛ ስናያቸው ሁለት ናቸው። አንዱ የክልሉ ፖሊስ ዩኒፎርም ለብሷል። አንደኛው ደግሞ የልዩ ኃይል ዩኒፎርሙ ያደረገው ከዛ ወዲያውኑ ደግሞ ተኩስኛ ላይ ከፈቱት። ዘጠኝ ሰዎች ከኛ መሃል ከባድ ቁስል ላደርሰዋል። ከነኚህ መሀል የተጎዱ ልጆች አንድ ሰው ከአራት ከአምስት ጥይት በላይ ነው እየተመስትና ኢቨን ወደ አንድ አራት ሰዎች ከፍተኛ ጉዳት ነው የደረሰባቸው። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮን ጎኝ ደግሞ የአርብ ዕለቱ ጥቃት የተፈጸመው ከሆስፒታሉ ጀርባ በሚገኝ ቦታ መሆኑን ጠቅሰው በጥቃቱ ጉዳት የደረሰባቸው ዘጠኝ ሰዎች የሕክምና እርዳታ እየተደረገላቸው እንደሚገኝ ተናግረዋል። ከመካከላቸው ከባድ ጉዳት የደረሰባቸውም እንዳሉ ጠቁመዋል። ጉዳቶቹ በጣም ከፍተኛ ነ አጥንቶቻቸው ነቷል። አብዛኞቹ በቅርበት ስለሆነ የተተኮሰባቸው ጉዳቱ ከፍተኛ ነው። ግን እርዳታ እየተደረገላቸው ከእናንተ አቅም በላይ የሆነ ጉዳት አለ እስካሁን ወደ ሁለት ሪፌር የሚደረጉ አሉ። አንዱ ኦልሬዲ ወጥቷል ወደ አዲስ አበባ አንደኛው ፕሮሰስ ላይ ነው። ስለ ጉዳዩ ማብራሪያ እንዲሰጡ በአሜሪካ ድምፅ የተጠየቁት የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ባጓ ልጆክ በጥቃቱ ዘጠኝ ሰዎች መቁሰላቸውን አረጋግጠው ጥቃት ፈጻሚዎቹ ግን እስካሁን በቁጥጥር ስር አልዋሉም ሲሉ በአጭር የጽሑፍ መልእክት በሰጡት ምላሽ አስታውቀዋል። ጥቃቱ በተፈጸመበት የመዝናኛ ክበብ ነበርኩ ያለው አስተያየት ሰጭም ታጣቂዎቹን ጭኖ የመጣው መኪና ይታወቃል፣ የሰሌዳ ቁጥሩም ተይዟል ካለ በኋላ ሆኖም ጥቃት ፈጻሚዎቹን ለመያዝ የተደረገ እንቅስቃሴ አለመኖሩን እና በጥቃቱ ከተጎዱት ሰዎችም መረጃ ያሰባሰበ የመንግሥት አካል እንዳልታየ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ክልል ቅርንጫፍ ጽፈት ቤት ኃላፊ አቶ አቤል አዳነ በበኩላቸው ባለፈው ሳምንት አርብ ተፈጸመ ስለተባለው ጥቃት መረጃ እንደደረሳቸው ገልጸው በጉዳዩ ላይ ምርመራ አድርገን ውጤቱን ወደፊት እናሳውቃለን ብለዋል። ለባለፉት ሁለት ወር አካባቢ ላይ ለተመሳሳይ ጥቃቶች በጋምቤላ ከተማ ላይ እንዲሁም በሌሎች ወረዳዎች ላይ ያጋጠሙ ነበር። ሶ እነዚህም ነገሮች ጠቅለል ባለመልኩ ሰብአዊ መብት ኮሚሽን ምርመራ ማከናወን ስራዎችን እየሰራ ይገኛል ማለት ነው። ሶ ይህን ስራዎችን የምናጠናቀቅበት ጊዜ አጠቃላይ በተፈጸሙ ጥቃቶች የደረሱ ጉዳቶችን የያዘ ጠቅላላ ያለ መረጃ ወደፊት የምናሳውቅ ይሆናል። በጋምቤላ ክልል ኢታንግ ልዩ ወረዳ በዚሁ ዓመት ግንቦት ወር መጀመሪያ ላይ በታጣቂዎችና በመንግሥት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውንና 23 ሰዎች ደግሞ መቁሰላቸውን የክልሉን የሰላምና ጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን የአገር ውስጥ ወቅታዊ ዘገባዎችን ነበር የተከታተላችሁት። እዚህ ላይ ያጠናቀናል። አሁን ወደ ዓለም አቀፍ ርዕሰ ጉዳይ ስናመራ ወደ መካከለኛው ምስራቅ ይወስድናል። እስራኤል አራት ታጋቾችን ነጻ አወጣች። በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። እስራኤል በሳምንቱ መጨረሻ በጋዛ የስደተኞች ካምፕ ላይ ባደረገችው ወረራ አራት አጋቾችን ነጻ አውጥታለች። በሐማስ የሚመራው የጋዛው ጤና ጥበቃ ሚኒስቴር በበኩሉ የእስራኤል ጦር በጥቃቱ ቢያንስ 274 ፍልስጤማውያንን ገድሏል ነው ያለው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ይበንዲ እንዳለ አንቶኒ ብሊንከን የተኩስ አቁም ስምምነት እንዲደረስ ለማድረግ ዛሬ ወደ አካባቢው አቅንተዋል። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የእስራኤል መከላከያ ኃይል እንደ ኤሮፓ አቆጣጠር በጥቅምት ሰባቱ የሽብር ጥቃት በሐማስ ታግተው የነበሩ ታጋቾች መፈታታቸውን የሚያሳይ ቪዲዮ አውጥቷል። የቪኦኤም ሆነ የአሶሴትድ ፕሬስ የዚህም ሆነ ሌላውን የእስራኤል መከላከያ ኃይል ምስል ከሌሎች ገለልተኛ ምንጮች አላረጋገጡም። ጦርነቱ ባለፈው ዓመት መጨረሻ ከጀመረበት ጊዜ አንስቶ ታጋቾችን ለማስለቀቅ የተካሄደ ትልቁ ወታደራዊ ክንውን ወይም ኦፕሬሽን ነበር። ነጻ የወጣው ታጋች ቴልአቪቭ ወደሚገኘው የሕክምና ተቋም ሲደርስ በስፍራው የነበሩ ሰዎች በዕብራይስጥ ቋንቋ የእስራኤል ሕዝብ በሕይወት አለ እያሉ ዘምረዋል። በሐማስ የሚመራው የጋዛ የጤና ጥበቃ ሚኒስቴር እንደገለጸው ከዚህ በተቃራኒ የእስራኤሉ ጥቃት ከ ሁለት መቶ ሰባ በላይ ፍልስጤማውያንን በጋዛ በሚገኘው የኑሴራት የስደተኛ ካምፕ ውስጥ ገድሏል። ይህ ጥቃት የእስራኤል ወታደሮች ወደ መጠለያ የተለወጠውን ትምህርት ቤት ከደበደቡ ከጥቂት ቀናት በኋላ የካምፑን አንዳንድ ክፍሎች የደረመሱ የአየር ድብደባዎችን ያካትታል ሲሉ የአካባቢው የጤና ባለስልጣናት ገልጸዋል። ጡረታ ላይ የሚገኙት ሌተናል ኮሎኔል ፒተር ለርነር የእስራኤል መከላከያ ኃይል ቃል አቀባይ በማኅበራዊ ሚዲያ መድረክ ወይም ኤክስ እንደቀረበው በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ይህን ብለዋል። በዚህ ሁኔታ ውስጥ ለተገኙ ሰላማዊ ሰዎች አሳዛኝ ሁኔታ ነው። ምክንያቱም ሐማስ በውጊያው ምድርኛን እየወጋ መሆኑ ነው። የእኛ የመጀመሪያ ኃላፊነት፣ የመጀመሪያውና ዋነኛው ኃላፊነታችን ታጋሾችን ማዳን ወደ ቤት ማምጣትና ለእስራኤላውያን የተሻለ ድህንነት ሁኔታን መፍጠር ነው እና እኔ ለፍልስጤማውያንም የምለው ይህንኑ ነው። የእስራኤሉ መከላከያ ኃይል የተከማቹ የጦር መሳሪያዎችን ለመያዝ በሚል በጋዛ ውስጥ የጥቃት እርምጃ መውሰዱን በቀጠለበት ወቅት የእስራኤል አጋር የሆነችው ዩናይትድ ስቴትስ ሐማስ አሁን የተኩስ አቆም ስምምነት ካደረገ ይህ ግጭት ሊያበቃ ይችላል ትላለች። የዋይት ሀውስ የብሔራዊ ደህንነት አማካሪ ጄክ ሱሊቨንት በኤብሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ይህን ብለዋል። ይህ ሀሳብ በመላው ዓለም አቀፍ ማህበረሰብ መጠናከር አለበት ብለን እናምናለን። ምክንያቱም ሐማስ ወደ ጠረጴዛው መጥቶ የቀረበውን ስምምነት ቢቀበል የዚህ አይነት ወታደራዊ ክንውኖች አስፈላጊነት ያበቃል። ምክንያቱም ታጋቾቹ በወታደራዊ እርምጃ ሳይሆን በሰላማዊ መንገድ በቀላሉ ይለቀቃሉ። እስራኤል በሐማስ ላይ የምታካሄደው ጦርነት የጀመረው እንደ ኤሮፓ አቆጣጠር ኦክቶበር 7 ሐማስ እስራኤል ላይ 1200 ሰዎችን ከገደለበት ጥቃት በኋላ ነው። የጋዛ ጤና ጥበቃ ሚኒስቴር እንደገለጸው የእስራኤል ወታደሮች በግጭቱ ከ37 ሺህ በላይ ፍልስጤማውያንን ገለዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት ላይ የሚካሄደው ሳምንታዊ ተቃውሞ የቀጠለ ሲሆን ተቃዋሚዎቻቸው በእሳቸው ምትክ ሌላ እንዲመረጥና የተቀሩትን ታጋቾች ለመፍታት ስምምነት እንዲደረግ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን ለማቆም የተኩስ አቁም ስምምነትን ለማካሄድ በዚህ ሳምንት ክልሉን እንደሚጎበኙ ታቅደዋል። ደረጀ ደስታን አመሰግናለሁ። ክቡራትና ክቡራን፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናመራው። ሳምንታዊው ሐኪሞን፣ ይጠይቁ ከመጠን በላይ የሆነ የሰውነት ክብደት ለካንሰር ሊያጋልጥ ይችላል ተባለ የስኳር በሽታንና ሌሎች የልብ ህመምን ጨምሮ ለበርካታ በሽታዎች የሚያጋልጥ አመቺ ሁኔታ በመፍጠር የሚታወቀው ከፍተኛ የሰውነት ክብደት ለካንሰር የማጋለጥ ዕድሉም ከፍተኛ መሆኑን ነው የህክምና ሳይንስ ጥናቶች ያመላከቱት። ሁኔታው የሚከሰትባቸውን መንገዶችና ለመከላከልም የሚያግዙ ዘዴዎችን ጨምሮ በምሽቱ ሐኪሞን ይጠይቁ ትኩረት እናደርግበታለን። ሙያዊ ማብራሪያ የሚሰጡን በሜዮ ክሊኒክ የህክምና ተቋም የካንሰር ሐኪሙ ዶክተር ከበደ ቤኛ ናቸው እንሆ ወደ ቤኛ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን አስመልክቶ እርስዎ የሚያገለግሉበት የህክምና ተቋም ማዮ ክሊኒክ በቅርቡ ያወጣውን የጥናት ውጤት የተንተራሰ ቃለ ምልልስ ነው። በመሰረታዊ ጥያቄ ብንጀምር ዶክተር ከበደ የትኞቹ የካንሰር አይነቶች ይበልጥ ከዚህ ከፍተኛ ከሚሰኝ የሰውነት ክብደት ጋር ግንኙነት ወይም ቁርኝት ይኖራቸው ይሆን? ከፍተኛ ክብደት ወይም ውፍረት የሚባለውን ነገር በደንብ ማወቅ ያስፈልጋል። በህክምናው መሰረት የሰውነት ክብደት ከቁመት ጋር ተካፍሎ ቦሪማስ ኢንዴክስ ይባላል። የተለያዩ ደረጃ አለው። ከአርባ በላይ ሲሆን የቦሪማስ ኢንዴክሱ ከፍተኛ ክብደት ይባላል። እና ደግሞ እዚህ ደቨሎፕ የሚባሉት ሀገሮች ውስጥ ክብደት እየጨመረ እየጨመረ ባለፉት አርባና ሀምሳ ዓመታት በጣም ከፍተኛ ለውጥ ብዙሀን የተነሳ አንዳንድ ቁልኝቶች ወይም ግንኙነት እየታዩ ነው። ከአሁንም በፊት ቢሆን ክብደታቸው ከፍ ያለ ሰዎች በተለያዩ ካንሰሮች ይጋለጣሉ። ትልቁ እንደውም ኢንዶሜትሪያል ካንሰር ይባላል። የማህጸን ካንሰር እድሜያቸው ከሀምሳ በላይ ክብደታቸው ከፍ ያለ ላይ በጣም ይበዛል። ሌሎችም በወራ ባልክቆሚ በኋላ የሚገኘው የጡት ካንሰር እንደዚሁም ሊቨር ካንሰር፣ የአንጀት ካንሰር ብንመለከት ሌሎችም አሉ እና እነዚህ ዋና ዋናዎቹ ናቸው። ዶክተር ከበደ ይህ የካንሰር ሂደት ሊፈጠር የሚችልባቸውን መንገዶች ደግሞ ቢያስረዱን። ለመሆኑ እንዴት ነው ይህ እጅግ ከፍተኛ የተሰኘ የሰውነት ክብደት መጨመር፣ ያንን የሰውነት ክብደቱ መጠን በከፍተኛ ደረጃ የጨመረ አንድ ሰው ለካንሰር ህመም የሚያጋልጠው? አንዳንድ መላምቶችና ኦብዘርቬሽኖች አሉ። ክብደቱ ከሚያንስ ወይም ኖርማል ክብደት ካለው ተጨማሪ የሚያጋልጣቸውን ነገሮች አሉ። አንደኛው ፋት ወይም ቅባት ሴሎች ኤስትሮጅን የሚባል ሆርሞን ያመነጫሉ። እያንዳንዱ ሰው የተለያየ ሆርሞን የሚያመነጩት ሰዎች አሉ ሰውነታችን ውስጥ። ነገር ግን ብዙ ፋት ያለው ሰው ደግሞ ኤስትሮጅን የሚባለው የሰውነት ቅመም ወይም ሆርሞን እንግዲ እንደሚጠራው ለተለያዩ ህመሞች ያጋልጣል ለጡት ካንሰር፣ ለማህፀን ካንሰር እና ሌሎች። እንደውም አንደኛው የጡት ካንሰር መድኃኒት ታሞክሲፌን፣ ሌሎችም በጣም የተለያዩ መድኃኒቶች አሉ። የኤስትሮጂን ክሮም ሪሴፕተር ላለው ላይ ነው ዳይሬክትድ የሚሆኑት። በተጨማሪም ያው ውፍረት ከስኳር በሽታ ጋር፣ ከደም ግፊት ጋር፣ ከልብ በሽታ ጋር የተያያዘ ሆኖ ኢንሱሊን የሚባለው ሆርሞን ኢንሱሊን ሬዚስታንስ ጋር የተያያዘ ነው እና ኦቤሲቲም አንዳንድ ጊዜ ወይም ክብደት እንደ ኢንፍላሜሽን የሰውነት መቆጣት ወይም የሰውነት መቁሰል ሁልጊዜ ያላቸው ማለት ነው። አሁን ለምሳሌ አንድ ሰው ቁስል በሚወጣበት ጊዜ ቁስሉ ቶሎ ሊድን ይችላል። ነገር ግን እብደቱ ከፍ ያለ ሰው ወይም ኦቤሲቲ ያለበት ሰው ሁልጊዜ ቁስል እንዳለው እና እነዚህ እነዚህ ነገሮች ምናልባት የካንሰሩን መብዛት ምልክቶች ወይም አስተዋጽኦ ያደርጋሉ ተብሎ ይታሰባል። መልካም ዶክተር ከበደ በእርሶ የህክምና ሙያ ይልቁንም ደግሞ ከካንሰር ህመም ጋር በተገናኘ የሚደረጉ ጥናቶችን በቅርበት እንደሚከታተል ጥናቶችን እንደሚያደርግ ሰው በሽታውን ማምጣት ብቻ ሳይሆን ለካንሰር ከተጋለጡም በኋላ የህክምና ውጤቱ የተሻለ እንዲሆንና እንዳይሆን ይህ ከፍተኛ የክብደት መጨመር ወይም ከፍተኛ ክብደት መኖር አስተዋጽኦ ያደርግ ይሆን? የሚያደርግ እስከሆነ በምን መልኩ ነው የህክምናውን ውጤት በመወሰኑ ረገድ አንዳንድ ጊዜ የህክምና መድኃኒቶችም ይሄ ኬሞቴራፒ የሚሰጥበት ጊዜ አብዛኛው ጊዜ ከክብደቱ ጋር አያይዘን ነው የምንወስነው ነው። ለምሳሌ ለአንድ በሽተኛ አምስት ግራም በኪሎ ግራም የሚሰጠው ከሆነ ክብደቱ ለጨመረ ሰው በጣም ብዙ ስለሚሆን ተመጣጣኝ መድኃኒት ላንሰጠው እንችላለን። በዚያ አፌክት ያደርጋል። አንደኛው ደግሞ ብዙ ጊዜ ካንሰር ራሱ የደም መረጋጋትን ያመጣል እና ካንሰር ያለበት ሰው ህክምና ሲሰጠውም ብዙ አ ስለማይንቀሳቀሱ የደም መርጋትን ስለሚያመጣ ችግር ውስጥ የመግባት እና አደጋ ላይ የመውደቅ ፋንታው ይጨምራል ማለት ነው። በጣም ብዙ ፋክተሮች አሉ ይሄ የሚሆንበት ጊዜ እስኪ ከህመሙም ወደ መሻል ሊያመጡ የሚችሉ የህክምና ሁኔታዎችንም እያየን ነው እና ተስፋ ወደሚሰጡ ሁኔታዎች ብናዘነብል በጥናትና ምርምር ተስፋ የተጣለባቸው በዚህ ከፍተኛ ክብደትና የካንሰር ቁርኝት በካንሰር ምርምር ጥናቱ ረገድ ተስፋ የፈነጠቁ የምርምር ውጤቶች ይኖሩ ይሆን? አዎ፣ ላለፉት ሀያ እና ሰላሳ ዓመት ብዙ ክራች ተደርገው ነበረ። ክብደትን ለመቀነስ የአኗኗር ዘዴ መቀየር፣ የሚበሉትን ነገር ማየት እና መመጠን፣ ሌሎችም ምክንያቶች ይኖራሉ። ብዙ ጊዜ ይህ ክብደት የሚመጣበት ጊዜ በሁለት ከፍላቸው እንችላለን። አንደኛው ልንቀይራቸው የምንችላቸው ነገሮች ምንኛ ሞዲፋያብል ፋክተርስ ኤክሰርሳይስ ማድረግ፣ የምንበላውን ነገር ማየት፣ ጠኑ መቀነስ አንዱ ሲሆን፣ ሌላ ደግሞ ሞዲፋይ ልናደርገው የማንችለዋል ለምሳሌ ጀነቲክ ፋክተርስ ይባላሉ። ከናትና አባታችን የወረስናቸው ነገሮች ሊቀየሩ አይችሉም። እነሱ መቀየር ስለማንችል ሞዲፋያብል ፋክተሮችን መፈለግ አለበት እና እንዳለፉት እንዳልኩት ሀያና ሰላሳ አመት ደግሞ ክብደትን ለመቀነስ የምንጠቀምባቸው ቀዶ ጥገና ህክምናዎች አሉ። ይህም አንደኛ ጨጓራን ማሳነስ ወይም ማጥበብ፣ ሌላው ደግሞ ምግብ የሚጓዝበት መንገድ መቀየር ማለትም አንድ ምግብ ከተበላው በኋላ የምግብ ቧንቧ ከዛ ወደ ጨጓራ ከጨጓራ ወደ ኢንቴስቲን የሄደው መንገድ መቀነስ በሱ ምክንያት ክብደት ከተቀነሰ ና የተቀነሰውን ክብደት እንዳለበት እንደቀነሰ ማቆየት በዚህም ጊዜ የሚፈጅር ምልክት ነው። ለምሳሌ አንድ ሰው ሀያ አምስት አመት ወይም ሰላሳ አመት ሲሆነው የቀዶ ጥገናውን ካደረገ ምናልባት ሀምሳ ዓመት ሲሞላው የሚያጋጥመውን ካንሰር ሊቀንስ ይችላል። እና በጣም ረጅም የተከታትለው ሪፖርት እንዳደረጉት አሁን እናንተ የተናገርከው ማስረጃ ላይ እዛ ነው የሚሉት። ምናልባት ኦቤሲቲ የሚቀንስባቸው ሰርጀሪዎች ካንሰርን ሊቀንሱ ይችላሉ። በተቻለ በተቻለ መጠን ተፈጥሮ መንገድ በእግር በመጓዝ ኤክሰርሳይ በመስራት እንዶሉትን ምግብ በመመልከት እነሱ እነሱን ክብደት መቀነስ ይመረጣል። ነገር ግን ያ ሳይቻል ቀርቶ በሰርጀሪ ጨጓራ ማጥበብ እንደ አንደኛው መንገድ ታይ ይችላል። እዚህ ላይ ለመናገር የምፈልገው በቅርቡ ብዙ በማስ ሚዲያም በተለያየ የክብደት መቀነሻ መድኃኒቶች አሉ ብዙ ጊዜ ሲመከር ሲመከር ቆይቶ ባለፉት ከአምስት ከአስር አመታት በብዙ መንገድ ለስኳርም በሽተኛ ይሁን ለክብደትም የሚሆን የወጡ መድኃኒቶች አሉ። እነሱ በእነሱ አማካኝነት ክብደት መቀነስ የካንሰርን ፕሮግሬስ ቀንሳል አይቀንስም ብሎ ጊዜ የሚያሳየው ነገር ነው። ዶክተር ከበደ የዚህን የካንሰር ተጋላጭነትና በተለይም ደግሞ እጅግ ከፍተኛ ከሚሰኝ ክብደት ጋራ በተያያዘ የሚያሳስባቸውን ሰዎች በተመለከተ እጅግ የተጋነነ ክብደት እያገኙ ወይም እየጨመሩ በመሄዳቸው ሊሆን ይችላል። አንዳንድ በታዳጊ ልጆችም ላይ ይታያል። ልጆቻቸው እጅግ ከፍ ያለ ክብደት እያመጡ ሲሄዱ አሳሳቢነቱ ይፈጠራል። ሌላ የቤተሰብ አባልም ሊሆን ይችላል። እንዲህ አይነት ሰዎች ቅድም ጠቅስ ያደረጓቸውም ነገሮች አሉ። የዕለት ተዕለት አኗኗር ዘይቤን መለወጥን እንደ አንዱ መንገድ አድርገው ገልጸዋል። ይሄ ሁኔታ ለሚያሳስባቸው ሰዎች የሚመክሩት ነገር ካለ የምልልሳችን መቋጫ ብናደርገው። ይበል የሚያሳዝነው ነገር ባለፈው ኮቪድ ሁላችንም በየታችሳችን ቤት ነበርበት ጊዜ አብዛኛው ሰው ክብደት ጨምሯል። ምክንያቱም ወደ የተስተያየት ቦታ ጂም መሄድ አይቻልም ነበር። ከቤትም መውጣት ከባድ ነገር ነበር። ደግሞ የሚያሳዝነው ነገር ደግሞ ባለፉት አምስት እና አስር ዓመታት በተለይ ቲኔጀር የሚባሉትን እና ምን ከዚያም በላይ ያሉትን ሰዎች እያስቸገረ ያለው ቪዲዮ ጌም ነው። በቪዲዮ ጌም ምክንያት ሰው አይንቀሳቀስም። ድሮ ስንፈጠር እኛ ከቦታ ቦታ ዞረን አድነን ነበር ሰው የሚበላው እና ያ ነገር በመጥፋቱና በቪዲዮ ጌም ምክንያት ብዙ የውፍረት መጠን እየጨመረ እየጨመረ መጥቷል። ምናልባት አሁኑ ጊዜ እንደዚህ ተቸግረው ያሉ ሰዎች ካሉ በተፈጥሮ መንገድ ክብደት ለመቀነስ ወቅ ማድረግ ከተቻለ ደግሞ ጊዜ ይፈቅድ ከሆነ ጅም ወይም ኤክሰርሳት የሚሰራበት ቦታ መሄድ እና ደግሞ ንገሉትን ማየት እና መጠኑን መቀነስ ለምሳሌ አንደኛው ቀላሉ መንገድ የሚበላበትን ሳህን ወይም ፕሌት በትልቁ ወደ ትንሽ ማድረጉ የሚሰራውን ነገር መቀነሱ እንደ አንድ መንገድ ሊታይ ይችላል። እሱም እሱም ነው እንግዲ መምከር ሞክረው። ዶክተር ከበደ ቤኛ በቅርቡ እርስዎም የሚያገለግሉበት ሜዮ ክሊኒክ ያወጣውንም ጥናት ጨምሮ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን ወይም ያላቸውን ቁርኝታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ ምስል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ። እኔም ሄልድ በሰጣችሁ በጣም አመሰግናለሁ። ተከታዩ ሳምንታዊ ቅንብር ደግሞ አፍሪቃ ነክ ርዕሶች ነው። በአፍሪካ ነክርሶች ተፈናቃዮች መጠለያ ያደረጓት የሰሜን ዳርፉር ዋና ከተማ ኤልፋሽር የለየለት ጦርነት ቀጠና ሆናለች ይላል። በሱዳን ሰሜን ዳርፉር ክፍለ ግዛት የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ታጣቂዎቻቸው በዋና ከተማ ኤልፋሽር ሆስፒታሎችና መጠለያ ካምፖች ላይ ጥቃት እያደረሱ መሆኑን ተፈናቃዮች እና ሐኪሞች ተናገሩ። ግብረሰናይ ድርጅቶችም በሱዳኑ ጦርነት ሳቢያ ከመኖሪያቸው የተፈናቀሉ ስደተኞች መሸሻ የሆነችው አልፋሽር ስትታመስ ዓለም በቂ ትኩረት አልሰጣትም ሲሉ ወቅሰዋል። ሄንሪ ዊልከንስ ከለንደን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየ ለሳምንታዊው የአፍሪቃ ነክ ርዕሶች እንዲህ አሰናድተዋለች። የሰሜን ዳርፉር ክፍለ ግዛት ዋና ከተማ ኤልፋሽር በጸጥታ ረገድ ደህና የምትባለው ነበረች። በመሆኑም በጦርነቱና በዳርፉር ገጠራማ አካባቢዎች እየተፈጸመ ነው በተባለው የዘር ማጽዳት ጥቃት የተፈናቀሉ ወደ 800 ሺህ የሚገመቱ ሰዎች ተጠልለውባታል። እንደ አውሮፓውያን የዘመን አቆጣጠር ከሜያዝያ ወር ወዲህ ግን ኤልፋሽርም የጦርነት ቀጠና የሆነች ነው። የስደተኛ መጠለያ ካምፖች ሳይቀሩ በውጊያ መሀል እየተጠመዱ ናቸው። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተዋጊዎች ከተማይቱን ለመቆጣጠር በሚያደርጉት ውጊያ በመድፍ የተደበደቡ የመጠለያ ካምፖች እንዳሉ ተነግሯል። ግብረሰናዩ የድንበር የለሽ ሐኪሞች ቡድን እንዳለው ከ1 ሺህ 200 የሚበልጡ ሰዎች ተገለዋል። አደም ሮጃል ኤልፋሽር የሚገኙ ተፈናቃዮችን የሚረዳ መንግስታዊ ያልሆነ ድርጅት ቃል አቀባይ ናቸው። እነዚህ ለአገራቸው የሚዋጉ አርበኞች አይደሉም፣ ለራሳቸው ጥቅም ነው የሚዋጉት። የሚጎዳውም የሱዳን ህዝብ ብቻ ነው። በተለይም የዳርፉር ህዝብ ህዝቡ ለመኖር የሚያስፈልገውን ምግብ፣ ውሃ፣ መጠለያና መድኃኒት የመሳሰለውን ሳይ ቀራቷል። ምን ያህል ከባድ ቀውስ እንደሆነ ለመግለጽ ቃላት ያጥራል። አክለውም ህዝቡ ስለ ተፋላሚዎቹ ወገኖች ደንታ የለውም፣ ውጊያው እንዲቆምለት ብቻ ነው የሚፈልገው ብለዋል። ክሌር ኒኮሌት አልፋሽር ውስጥ የህክምና አገልግሎት እየሰጠ ያለው የድንበር የለሽ ሐኪሞች ባልደረባ ሲሆኑ አንደኛው ግብረሰናይ ድርጅቱ የሚያካሂደው ሆስፒታል የማዋለጃ ክፍልና ዋናው የቀዶ ጥገና ሆስፒታል በከባድ መሳሪያ እንደተደበደቡ ገልጸዋል። ሕፃናቱ በውስጡ እያሉ የሆስፒታሉ ጣሪያ ፈረሰ። ሁለት ልጆች ከሞቱ በኋላ ሆስፒታሉን ለመዝጋት ተገደድን። ቁስለኞችን በሙሉ የሚቀበለው የቀዶ ጥገና ሆስፒታሉ በአስር ቀን ውስጥ አራት ጊዜ ተመጥቷል ማለት እችላለሁ። አያይዘውም ክሌር ኒኮሌት የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም ሌሎችም የዓለም አቀፍ ማህበረሰብ አባላት ኤልፋሽር ላይ የሚካሄደው ጦርነት እንዲቆም ያደረጉት ተማጽኖ ሰሚ ጆሮ እንዳጣ ተናግረዋል። ሰላማዊ ሰዎችም ጭምር ተጋላጭ እየሆኑበት ያለው ውጊያ እየተባባሰ መሆኑን አክለው ገልጸዋል። በድሮን ጥቃት እንደሚደርስ አልሞ ተኳሾች ጥቃት እንዳለ እየሰማን ነው። ስለዚህ ሁኔታው ከጊዜ ወደ ጊዜ መባባሱን ቀጥሏል። ከተማ ውስጥ የለየለት ጦርነት እየተካሄደ ነው። የሚያሳዝነው ሲቪሉ ህዝብም የጤና ተቋማቱም ምንም አይነት ጥበቃ አይደረግላቸውም። እውነታው ይሄ ነው። በውጊያው ምክንያት ሰዎች ከተማይቱን ጥለው ለመሸሽ እንዳልቻሉ እና የእርዳታ ድርጅቶችም የምግብ እርዳታ ለማድረስ እየተቸገሩ መሆኑን የዳርፉር ተፈናቃዮችና ስደተኞች መርጃ የተባለው ግብረሰናይ ድርጅት ቃል አቀባይ አደም ሮጃል ተናግረዋል። አብዛኞቹ ቤተሰቦች እኔም ራሴም ጭምር በከባድ ችግር ነው የምንኖረው። ምክንያቱም ባለው መጥፎ የጸጥታ ሁኔታና መንገዶች በመዘጋታቸው የተነሳ ከዓለም የምግብ ፕሮግራም የሚመጣ እርዳታ አይደርሰንም። ከጭንቀታችን የተነሳ የዓለምን ትኩረት ለመሳብ ይረዳል በሚል በረሃብ የተጎዱ የኤልፋሽር ህጻናትን ምስሎች በየጊዜው ለዓለም አቀፍ የዜና አውታሮች እየላክን ነው ብለዋል። ግብረሰናይ ድርጅቶቹ የሱዳኑ ቀውስ የሚሰጠው እርዳታ ባልተለመደ ሁኔታ መቀነሱን እና የዚህም ከፊል ምክንያቱ በዩክሬን እና በጋዛ የሚካሄዱት ጦርነቶች እንደሆኑ በመጥቀስ ያማርራሉ። የሰብአዊ መብት ድርጅቶችም የተባበሩት መንግሥታት ድርጅትና የአፍሪካ ሕብረትን በቂ ጥረት አላደረጉም በማለት ይወቅሳሉ። አመሰግናለሁ ቆንጅትን። በተከታዩ ርዕስ ደግሞ ወደ ደቡብ አፍሪቃ እናቀናለን። በደቡብ አፍሪቃ የሚገኙ ሁሉም መለስተኛ አውቶቡሶች ወይም ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ይሁንና በአንድ ዩኒቨርሲቲ ውስጥ ያሉ መሐንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል ከሚሰራ ሚኒባስ ታክሲ ከሚጠበቀው በላይ ውጤት አግኝተናል ማለታቸውን ተከትሎ ነባሩን ሁኔታ ለመለወጥ ተስፋ አድርገዋል። በቪኪ ስታርክ የተሰናዳውን የዚህን ዘገባ ዝርዝር ሀብታሙ ስዩም እንደሚከተለው አሰናድቶታል። 250 ሺህ የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቅማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስተለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይስን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ። በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በሰባት ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ አንድ ዓመት ብቻ ነው። የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አዝጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከአንድ ሺህ በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የነዚህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴሎ በዩኒቨርሲቲ ውስጥ ምህንድስና ተማሪ ነው። ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን። እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀርም፣ ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁኑ ግን መሐንዲሶቹ የሚኒባስ መርሃ ግብሩ ዕድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ። ክብራትና ክብራት አድማጭ ተመልካቾቻችን፣ አሁን የመጨረሻው ቅንብር ሳምንታዊው ስፖርት ነው። የሳምንቱን ወቅታዊ የስፖርት ዘገባዎች ይዞ ቀርቧል። ለዚህም ሀብታሙ ስዩም ከሁለት ዓመታት በኋላ በዩናይትድ ስቴትስ ሜክሲኮ እና ካናዳ አዘጋጅነት በሚከናወነው የዓለም ዋንጫ ላይ ለመሳተፍ የአፍሪካ ሀገራት የሚያደርጓቸውን የማጣሪያ ጨዋታዎች ቀጥለዋል። በትናንትናው ዕለት ከተካሄዱ ጨዋታዎች መካከል አንዱ የነበረው የኢትዮጵያና ጅቡቲ ጨዋታ አንድ ለአንድ አቻ ተጠናቋል። በሞሮኮ ቤን ሐሚድ ኤል አብዲ ስቴዲየም በተከናወነው ጨዋታ ላይ አስቀድሞ የማግባት እድሉን ያገኘው የጅቡቲ ብሔራዊ ቡድን ነበረ። ትውልደ ጋናዊው ተጫዋች ጋብርኤል ዳዲዝ በ29ኛው ደቂቃ ባስቆጠራት ጎል ለጥቂት ደቂቃዎች የጅቡቲ ቡድን በመሪነት ቆይተዋል። ሆኖም በኳስ ቁጥጥር የተሻለ የነበረው የኢትዮጵያ ብሔራዊ ቡድን በሰላሳ ሁለተኛው ደቂቃ ምንሉ ወንድሙ ኳስና መረብ በማገናኘቱ ጨዋታው ባቻ ውጤት ተጠናቋል። ከጨዋታው በኋላ በተለይ የኢትዮጵያ ብሔራዊ ቡድን ላይ የተለያዩ አስተያየቶች በማህበራዊ መገናኛዎች ላይ ተሰንዝረዋል። እስካሁን ባደረጋቸው አራት ጨዋታዎች በአንደኛው ተሸንፎ በሦስቱ አቻ የወጣው የኢትዮጵያ ብሔራዊ ቡድን ከፍተኛ ግምት በተሰጠው ግጥሚያ ላይ ድል አለማድረጉን ተከትሎ አሰልጣኙ ገብረ መድህን ኃይሌ ቀሬ ቤት ስራ እንዳለባቸው የጠቁሙም አልጠፉ። ኢትዮጵያና ጅቡቲ ቡድኖቻ ሲሆናቸው ከዓለም ተርታ የመደቡ ዘንድ ቀሪ ጨዋታዎች ይጠብቋቸዋል። ኢትዮጵያ ቀጣይ ጨዋታዋን በመጋቢት 2025 የአውሮፓውያኑ ዘመን ከግብፅ ጋር ታከናውናለች። የጅቡቲ ቀጣይ ተፋላሚ ደግሞ ቡርኪና ፋሶ ትሆናለች። ትናንት የኤርትራ መናገሻ ከተማ አስመራ ልዩ የማራቶን ሩጫ ውድድር አስተናግዳለች። በርከት ያሉ ኤርትራውያን በተሳተፉበትና የከተማዋን የተለያዩ አውራ ጎዳናዎች ማካለል በሚጠይቀው ውድድር ላይ ከዩጋንዳ ኬንያና ደቡብ ሱዳን አትሌቶች መሳተፋቸውም ተሰምተዋል። በዚህ ውድድር አወት ሀብቴ ቀዳሚ ሆኖ ሲያሸንፍ ዕቁባይ ጸጋይና ሙሳ ስጢፋኖስ ደግሞ ሁለተኛና ሦስተኛ ሆነው ውድድሩን ፈጽመዋል። በሴቶች ማራቶን ናዝሬት ወልዱ፣ ዶልሼ ተስፋይና ማርያ አሊ አንደኛ ሁለተኛና ሦስተኛ ሆነው ርቀቱን ጨርሰዋል። ከዋናው የአስመራ ማራቶን ውድድር ጎን ለጎን የህብረት ስፖርት ትርዒቶች መቅረባቸውም ተሰምተዋል። ዘገባውን ያደረሰን ብርሃነ በረህ ነው። ፈረንሳይ ውስጥ ያለው የፖለቲካ ግርግር ሀገሪቱ ለምታደርገው የኦሎምፒክ ዝግጅት ጫና እንደማይፈጠር የዓለም አቀፉ ኦሎምፒክ ፕሬዚደንት ቶማስ ባህ ተናገሩ። የእሳቸው አስተያየት የተሰማው በሳምንቱ መገባደጃ በተደረገው የአውሮፓ ህብረት ፓርላማ ምርጫን ተከትሎ የሀገሪቱ ፕሬዚደንት ኢማኑኤል ማክሮን የሀገሪቱን ፓርላማ በመበተን አዲስ ምርጫ እንዲካሄድ ጥሪ ማድረጋቸው ግርሳን መፍጠሩን ተከትሎ ነው። እሁድ ዕለት በተከናወነው ምርጫ የጽንፍ ቀኙ ፓርቲ የማክሮን ፓርቲን የበላይነት መንጠቁን ተከትለው ፕሬዚደንቱ የአፋጣይ ድጋሚ ምርጫ ጥሪ አቅርበዋል። ይህን ተከትሎ ቶማስ ባክ ፈረንሳይ ምርጫ ስታከናውን ቆይታለች፣ በድጋሚ የሚያከናውናሉ፣ አዲስ መንግስት ይኖራል፣ ሁሉም ግን ኦሎምፒኩን ይደግፋል ብለዋል። የፈረንሳይ የፖለቲካ መሪዎች ኦሎምፒኩን በአንድነት እንደሚደግፉትም አክለዋል። ይህ ህብረት አሁንም ሆነ ውድድሩ ከጀመረ ከቀጣይ ቀናት በኋላ ይሰበራል የሚል እምነት እንደሌላቸው ተናግረዋል የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት። ሆኖም አንዳንድ ፖለቲከኞች የማክሮንን እርምጃ ከመተቸት ወደኋላ ላሉም የፓሪስ ከንቲባና የሶሻሊስቱ ፓርቲ አባል የሆኑት አነ ሂዳልጎ ማክሮን ውድድሩ በተቃረበበት በዚህ ሰዓት ሀገሪቱን ወደ ፖለቲካዊ አለመረጋጋት የሚከት ውሳኔ መወሰናቸውን በቅጡ ለመረዳት እንደተቸገሩ በማንሳት እርምጃውን በፕሬዚደንቱ የተፈጸመ ሌላ ክስረት አድርገው ቆጥረውታል። የፓሪስ 2024 አዘጋጆች ለሮይተርስ በሰጡት መግለጫ ከሰባት ዓመታት ዝግጅት በኋላ ውድድሩን እውን ለማድረግና አገሪቱን ሀገሪቱን አንድ ለማድረግ ለማገዝ መዘጋጀታቸውን ተናግረዋል። ለውድድሩ ጥቂት ሳምንታት በቀርቡበትና በከፍተኛ ደረጃ ወደሚሰራበት ደረጃ ገብተናል። ሁሉም ዋና ዋና ውሳኔዎች የተወሰዱት ከረጅም ጊዜ በፊት ነው ሲል የጻፈው ያዘጋጁ አካል መንግስት በውድድሩ ቁልፍ ሚና እንዳለው አሳስቦ በመንግስት ሙሉ ተሳትፎ ላይ እንደሚተማመን አስታውቋል። ከ10 ሺህ በላይ አትሌቶችና ከ15 ሚሊዮን በላይ ጎብኚዎች ይሳተፉበታል ተብሎ የሚጠበቀው የፓሪስ ኦሎምፒክ 52 ቀናት ብቻ ቀርተውታል። በዘንድሮ ኦሎምፒክ ላይ ለመሳተፍ እየተዘጋጁ ያለው አትሌቶች ውጤታማነታቸውን ከፍ ለማድረግ የስኳር መጠን መቆጣጠሪያ ቴክኖሎጂዎች መጠቀም መጀመራቸው ተሰምተዋል። ሆላንድን የወክለው የማራቶን ተወዳዳሪ አብዲና ጌን ጨምሮ ሌሎች ኦሎምፒያኖች የሜዳ የተሸላሚነታቸውን እድል ከፍ ለማድረግ ከቆዳ ጋር የሚጣበቅ አነስተኛ የስኳር መጠን መመዝገቢያ መሳሪያ መጠቀም መጀመራቸውን ሮይተርስ ዘግበዋል። መሳሪያው ሲጂኤም የሚል መጠሪያ ሲኖረው የተሰራው የስኳር ሕመምተኛ ለሆኑ ሰዎች እንዲያገለግል ነው። ሆኖም ፈጣሪዎቹ ስፖርተኞችን እንዲጠቅም የሚያስችል አገልግሎቶችንም እየፈጠሩለት ነው። ምንም እንኳን መሳሪያው ውጤት ለማሻሻል ስለመጥቀሙ እስካሁን ባይረጋገጥም፣ ደጊዜጎም የተባለው አምራች ድርጅት ከአትሌቶች ጋር ሲሰራ ቆይቷል። የኢንሱሊን ተጠቃሚ ያልሆኑ የመጀመሪያ ደረጃ ስኳር ሕመምተኞችን ሲያግዝ የነበረው መሳሪያ አትሌቶችን በመጥቀም የሚወስዱትን ካሎሪና የእንቅስቃሴያቸውን መጠን ለመወሰን ይጠቀሙበታል። በመጋቢት ወር የዲግዞም ስታውል መሳሪያ የመጀመሪያ ደረጃ የስኳር ሕመም ያለባቸውን እንዲያግዝ ያለ ሐኪም ትእዛዝ ለስራ እንዲውል የአሜሪካን ፈቃድ ያገኘ የመጀመሪያው መሳሪያ ሆኗል። አበውት የተባለው ተቋም በበኩሉ እንደ አውሮፓውያኑ አቆጣጠር በሁለት በ2020 ጀምረው የስኳር ሕመምተኛ ያልሆኑ ለአማተርና ታዋቂ ስፖርተኞች የሚሆን ምርትን አስታውቋል። 2021 ጀምሮ ኬንያዊው የማራቶን ስፖርት ገናና አትሌት ኤልዩድ ኪፕቹጌና ቡድኑም ሲደግፉም ቆይተዋል። በቶኪዮ ኦሎምፒክ የብር ሜዳሊያ አሸናፊ የሆነው ሆላንዳዊው አብዲ ናጌ እሱና አሰልጣኙ የተሳለጠ ሩጫን ለማድረግ የሚያደርጉት ጥረት አካል ይሆን ዘንድ የሰውነት ጉልበት መጠንን ለማመላከት የደም ስኳር መጠንን በመሳሪያው እንደሚከታተሉ አስታውቀዋል። ለፓሪስ ብቁ የሆነው ናጌ የሲጂኤም መሳሪያን መጠቀሙ በእንቅልፍና በአመጋገብ ስርዓት ላይ እንዲሰራ፣ በስልጠና ወቅት ደግሞ አነስተኛ ጉልበት እንዲያጠፋ እንደመራውም አክሏል። ዘገባው የሮይተርስ ነው። አድማጮቻችን፣ ለምሽቱ የያዝናቸው የስፖርት ጉዳዮች እነዚህ ናቸው። መልካም ምሽት። ሀብታሙን ለግሩም የስፖርት ዘገባው አመሰግናለሁ። ክቡራትና ክቡራን አድማ ተመልካቾቻችን ለሰኞ ምሽት ያሰናዳናቸውን ቅንብሮችና ዘገባዎችም እዚህ ላይ ያጠናቀቅን፣ ነገ ማክሰኞ ክምሽ ሶስት ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ የስርጭት መሐንዲሳችን ዜናብ አብዱራማን፣ አቀናባሪዋ ብርሃን ኃይሉ፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ በስቱዲዮ ደግሞ ምስልና ድምጾችን ያቀናበረችልን ሄለን ኩርዲያን ነበረች። ጽዮን ግርማ ናት ዋና አዘጋጇ። ሁላችንም በዚሁ ተሰናበትን። ነገ እንገናኝ። መልካም ምሽት።